ሳይንስና ህብረተሰብ በአንጋፋው አዲስ አበባ ዩኒቨርሲቲና በ2000 ዓ ም በተመሠረተው የሐዋሳ ዩኒቨርሲቲ መካከል 50 ዓመት ገደማ ልዩነት አለ። 33 ተማሪዎች ተቀብሎ ማስተማር የጀመረው አዲስ አበባ ዩኒቨርሲቲ አሁን 50 ሺህ ተማሪዎች ትምህርት የሚገበዩበት ተቋም ሆኗል። ከተቋቋሙ አርባ ዓመት የሞላቸውን ኮሌጆች ጭምር በውስጡ ያቀፈው ሐዋሳ ዩኒቨርሲቲ በበኩሉ 40 ሺህ ገደማ ተማሪዎች እያስተናገደ ነው። ሁለቱም ዩኒቨርሲቲዎች ከዓመት ዓመት የሚሰጧቸውን የትምህርት ዘርፎች እያስፋፉ የቅበላ አቅማቸውንም እያሳደጉ ቢመጡም የሚጋሩት መሠረታዊ ችግር አለ። ሁለቱም አንድ ከፍተኛ የትምህርት ተቋም ሊኖረው የሚገባውን ያህል የዶክትሬት ዲግሪ የያዙና የፕሮፌሰርነት ማዕረግ ላይ የደረሱ በርካታ ምሁራን የላቸውም። አዲስ አበባ ዩኒቨርሲቲ ካሉት መምህራን መካከል የሙሉ ፕሮፌሰሮች ቁጥር ከሶስት በመቶ እንደማይበልጥ ሰሞኑን የወጣ አንድ መረጃ ይጠቁማል። በሐዋሳ ዩኒቨርሲቲ እስከ ቅርብ ጊዜ ድረስ ሙሉ የፕሮፌሰርነት ማዕረግ ያላቸው ምሁራን ዘጠኝ ብቻ ነበሩ። ለመሆኑ በአንድ ዩኒቨርሲቲ ውስጥ ካሉ ምሁራን መካከል ምን ያህሉ ሁለተኛ ዲግሪ፣ ምን ያህሉ የዶክትሬት ዲግሪ ሊኖራቸው ይገባል? ፕሮፌሰሮችስ? በሐዋሳ ዩኒቨርሲቲ የፖሊሲና ልማት ተቋም ዳይሬክተር እና በስነ ትምህርት ዘርፍ የተመረቁት ፕሮፌሰር ተስፋዬ ሰመላ ምላሽ አላቸው። በእኛ ምንድነው ፕሮፌሰር ሳይሆን ፒኤችዲ ዲግሪ ቢያንስ ከሀያ እስከ ሰላሳ ፐርሰንት መሆን አለበት ቢያንስ ሰላሳ ፐርሰንት መሆን አለበት የሚል ነው። ማለት ሰላሳ ፐርሰንት ፒኤችዲ አርባ ፐርሰንቱ ሁለተኛ ዲግሪ ያለው መሆን አለበት። ምክንያቱም አስተማሪ የሚባለው እኛ ጋር መምህር ነው የሚባለው የሁለተኛ ዲግሪ ያለው ማለት፣ ከዛ መጀመሪያ ዲግሪ ያላቸው በቴክኒካል ረዳትነት ወይንም በላብራቶሪ ውስጥና እረዳት መምህራን ናቸው ዋናውን መምህር የሚረዱ ናቸው። ስለዚህ ይሄ አለ በንድፈ ሐሳብ ደረጃ ይህ ቢቀመጥም በተግባር ያለው ግን ተቃራኒው እንደሆነ በዩኒቨርሲቲው የሚያስተምሩ መምህራን ይናገራሉ። በሐዋሳ ዩኒቨርሲቲ ያሉ ፕሮፌሰሮች በአጠቃላይ ካሉት መምህራን ጋር ሲነጻጸሩ አንድ በመቶ ብቻ እንደሚሆኑ ይገልጻሉ። ዩኒቨርሲቲው ይህን ለመቀየር የአሰበ እርምጃ ባለፈው ሳምንት ወስዷል። በምርምር ስራዎቻቸውና ባበረከቱት አስተዋጽኦ የላቀ ውጤት አስመዝግበዋል ላላቸው አራት አንጋፋ ምሁራን የሙሉ ፕሮፌሰርነት ማዕረግ እንዳጎናጸፈ ይፋ አድርጓል። ከሐዋሳ ዩኒቨርሲቲ መግለጫ ሁለት ቀን ቀደም ብሎ በሀገሪቱ የመጀመሪያ የሆነው የአዲስ አበባ ዩኒቨርሲቲ የሥራ አመራር ቦርድ ለስድስት ምሁራን የፕሮፌሰርነት ማዕረግ ማጽደቁን አስታውቆ ነበር። የአዲስ አበባ ዩኒቨርሲቲ ለምሁራኑ ማዕረጉን የሰጠው በየትምህርት ጉባኤዎቹ ተፈትሾና በዩኒቨርሲቲው ሴኔት ይሁንታ አግኝቶ እንደሆነ ገልጿል። የሐዋሳ ዩኒቨርሲቲም ተመሳሳይ ሂደት መከተሉን የዩኒቨርሲቲው የአካዳሚክ ምክትል ፕሬዚደንት ዶክተር ፍስሐ ጌታቸው ይናገራሉ። የፕሮፌሰርነት ማዕረግ ቅድሚያ የሚጀምረው ከዲፓርትመንት ነው። ዲፓርትመንቱ የራሱ ካውንስል አለው። በዲፓርትመንት ካውንስል ሬኮመንዴሽን ማግኘት ይጠበቅባቸዋል። ዲፓርትመንት ካውንስላቸው ሬኮመንድ ካረጋቸው በኋላ የኮሌጆቻቸው አካደሚክ ኮሚሽኖች ተመርምሮ ድጋሜ ሬኮመንዴሽን ማግኘት ያስፈልጋል። በኋላም በሴኔት ስራ አስፈጻሚ ኮሚቴው፣ በሴኔት እንዲሁም በዩኒቨርሲቲ ቦርድ የመጨረሻውን ውሳኔ የሚያገኝ ረጅም ፕሮሰስ የሆነ መምህራኑ በሜሪት በብቃታቸው ተመረኮዘ የአካደሚክ ማዕረግ ነው። ለፕሮፌሰር ማዕረግ የታጩ መምህራን የሚመዘኑባቸው አራት መስፈርቶች እንዳሉ የሚናገሩት ዶክተር ፍስሐ እንደሚከተለው ይዘረዝሯቸዋል። የመጀመሪያው መስፈርት አሶሽት ፕሮፌሰር ሆነው ያገለገሉበት አመት ነው። አሶሽየት ፕሮፌሰር ሆነው በዩኒቨርሲቲያችን ውስጥ በትንሹ ሊያገለግሉ የሚገባው የአመት ብዛት አራት ነው። በብቃት አራቱን አመት የፈጸሙ በተማሪዎች፣ በመምህራን፣ በኮሊግስ፣ በዲፓርትመንት ሄድ፣ በዲኖች ግምገማ እሱን የጨረሱ መሆን አለባቸው። ለፕሮፌሰርሽፕ ግን ደግሞ ከዛም በላይ ያሳተሙት ሳይንሳዊ ጽሁፍ፣ ሬፕተብል በሆኑ ጆርናልስ ላይ ብቃታቸው በተረጋገጠላቸው ጆርናልስ ላይ ያሳተሙት የምርምር ጽሁፍም ብዛት ይታያል። እነዚህ የምርምር ጽሁፎች ኢንተርናሽናሊ ሪኮግናይዝድ በሆኑ ባለሙያዎች በድጋሚ ይገመገማሉ። በሶስተኛ ደረጃ ደግሞ በዩኒቨርሲቲ ውስጥ ከማስተማር ስራ በተጨማሪ የሰሩት ሌሎች ስራዎችም እንደ ታሳቢ ተደርገው ይታያሉ። አራተኛና የመጨረሻው ከዩኒቨርሲቲ ውጭ ለኮሚዩኒቲው ምን ስራ ሰርቷል የሚለው ነገሮች በሙሉ ተካተው እነዚህ ደግሞ ወደ ቁጥር ይቀየራሉ፣ ኳንቲፋይ እናደርጋቸዋለን። በዩኒቨርሲቲ ሌጅስሌሽን መሰረት ከመቶ ሰማኒያ ፐርሰንት በላይ ያገኙ የድምር ውጤታቸው ወደ ፕሮፌሰርነት ማዕረግ እንዲያድጉ ይደረጋል። በዚህ አይነት በርከት ያሉ ማጣሪያዎች ባሉት ሂደት ውስጥ አልፈው ባለፈው ሳምንት የፕሮፌሰርነት ማዕረግ ካገኙት አራት የሐዋሳ ዩኒቨርሲቲ ምሁራን መካከል አንዱ ዶክተር ካሳውን አስማረ ናቸው። ከአዲስ አበባ ዩኒቨርሲቲ በ1989 ዓ ም በእንስሳት ሕክምና የዶክትሬት ዲግሪያቸውን ያገኙት ዶክተር ካሳውን ላለፈው 20 ዓመት በዘርፉ በማስተማርና በምርምር ላይ ቆይተዋል። የዛሬ አራት ዓመት ከኖርዌይ የእንስሳት ሕክምና ሳይንስ ተቋም ፒኤችዲያቸውን አግኝተዋል። በአዋሳ ዩኒቨርሲቲ የእንስሳት ሕክምና ትምህርት ክፍል የበሽታ ስርጸት ኤፒዲሞሎጂ መምህር የሆኑት ዶክተር ካሳሆን ወደ አርባ የሚጠጉ የምርምር ጽሑፎችን በታወቁ የሳይንስ መጽሄቶች ወይም ጆርናሎች ላይ አሳትመዋል። የፕሮፌሰር እጥረት በሚታይበት ዩኒቨርሲቲያቸው ውስጥ ማዕረጉን ለማግኘት ረጅም ጊዜ ወስዶባቸው እንደው ጠይቂያቸው ነበር። ለበርካታ ዓመታት በየዩኒቨርሲቲው ሲያስተምሩ የቆዩ ምሁራን ይህን ማዕረግ ማግኘት ያልቻሉበትን ዋነኛ ምክንያቶች ከራሳቸው ጋር እያነጻጸሩ ያስረዳሉ። ሪሰርች ኮሚትመንት ይፈልጋል። በማስተማር ተቋም ውስጥ ለረጅም ጊዜ መኖርህ አይመስለኝም። ትልቁ ነገር በዛ ጊዜ ውስጥ ምን ያህል በምርምር ስራ ላይ አተኩረሃል፣ ምን ያህልስ እነኛን የምርምር ውጤቶችህን ለሳይንቲፊክ ኮሚኒቲው ኮሚኒኬት አድርገሃል። እነኚህ ይመስሉኛል እና አንዳንድ ሰዎች በአጭር ጊዜ ብዙ ነገር ይሰራሉ፣ አንዳንድ ሰዎች ደግሞ ረጅም ጊዜ ይፈልጋሉ። ስለዚህ እኔ የማየው በዚህ ሪሰርች ላይ ፎከስድ የመሆን ጉዳይ በርካታ ምክንያቶች ይኖሩታል። እሱ እራሱ ለምሳሌ በተለይ በሳይንስ አካባቢ ያሉ ምርምሮች ሪሶርስ ይፈልጋሉ እና ሪሶርስ ደግሞ ያን ያህል እንደፈለግከው አታገኝም። ፋሲሊቲዎች ይፈልጋሉ፣ እነኛ ፋሲሊቲዎች አይኖሩም። እና አንዳንዱ ሰው ጥሩ ሊንክ ይኖረዋል። ለምሳሌ እኔ ለኪሊ ኖርዌይ ካስተማሩኝ መምህራን ጋር አገር ቤት ደግሞ ከናሽናል ቬተረነሪ ኢንስቲትዩት ካሉ ተመራማሪዎች ጋር ጥሩ ግንኙነትና የምርምር ቲም ስላለን ለእኛ ብዙ ከሪሶርስ ውጭ ያለው ቻሌንጅ ብዙ አልነበረም እና በዚህ የተነሳ ወረቀቶችን በተሻለ ፍጥረት መጽሐፍ ችለናል። የምርምር ስራዎቻችንንም ማቀላጠፍ ችለናል። እኔ እድለኛ ነኝ ብዬ አስባለሁ። እዚህ ማዕረግ ላይ ለመድረስ ብዙ ሰዎች በጣም ረጅም ጊዜ ሰርተዋል እና በጣም ብዙ ጊዜ ደክመዋል እና ከእነሱ አንጻር ሲታይ የእኔ ረጅም ነው ብዬ መናገር ትንሽ ከብደኛል። የሙሉ ፕሮፌሰርነት ማዕረግን ለማግኘት በኢትዮጵያ ዩኒቨርሲቲዎች ያሉ መምህራን ለአመታት ከመጠበቃቸው አንጻር ሲታይ በእርግጥም ዶክተር ካሳሁን እድለኛ ናቸው ያስብላል። ሐዋሳ ዩኒቨርሲቲ ሙሉ የፕሮፌሰርነት ማዕረግ የሰጣቸው ለትምህርት ክፍላቸው ባመለከቱ አንድ ዓመት ባልሞላ ጊዜ ውስጥ እንደሆነ ይናገራሉ። ለ27 ዓመታት በተለያዩ ደረጃዎች በማስተማር ሥራ ላይ የቆዩትና ከስድስት ዓመት በፊት በዚያው በሐዋሳ ዩኒቨርሲቲ የፕሮፌሰርነት ማዕረግ ያገኙት ፕሮፌሰር ተስፋዬ ግን ክብሩን ለማግኘት አመታት መጠበቃቸውን ይናገራሉ። የፕሮፌሰሮች እጥረት እያለ ለምን መምህራንን አመታት ማስጠበቅ አስፈለገ ስንል የሐዋሳ ዩኒቨርሲቲ የአካዳሚክ ምክትል ፕሬዝደንት ዶክተር ፍሳሐን ጠይቀናቸው ነበር። ተከታዩ ምላሽ ሰጥተዋል። ፕሮፌሰርሽፕን ለመስጠት የሚታይበት አግባብ በርካታ ነው። ብዙ ሰዎች የሚያዩት፣ ብዙ ሰዎች አፕሩቭ አድርገውት የሚያልፍ ነው። ሲጀምር ከእስኩል ካውንስሉ ነው የሚጀምረው፣ ከሚያስተምርበት ትምህርት ቤት እዛ አፕሩቫል አግኝቶ ወደ ኮሌጁ አካደሚክ ኮሚሽን፣ ወደ ሴኔት ስራ አስፈጻሚ ኮሚቴ፣ ወደ ሴኔት፣ እንዲሁም ወደ ቦርድ ሲሄድ ፕሮሰሱ ረዘም ሊል ይችላል። የረዘመበት እንግዲህ ስክሩቲኒው ሰፊ ስለሆነ ነው። ብቃትን ማረጋገጥ አስፈላጊ ስለሆነ ነው። በውጭ ሁሉ ባለሙያዎች ከኢትዮጵያ ውጭ ባሉ ፕሮፌሰሮች የምርምር ጽሁፎቻቸው ይገመገማል። አንዳንድ ጊዜ ከኛ ቁጥጥር ውጭ ነው። ውጭ ያለ ፕሮፌሰር የተጻፉትን አርቲክሎች ገምግሞ ለመላክ እስከ አንድ ወር ሊፈጅበት ይችላል። በፍጥነት የሚያልቅ ነገር አይደለም። ነገር ግን ከአመት በላይ ከሆነ ዘገየ ማለት ይቻላል። አመት አካባቢ ኖርማል ይመስለኛል። እንደ ሐዋሳ ዩኒቨርሲቲ ስታንደርድ በአቨሬጅ አመት ነው። ምናልባት አሁን በጀመርነው ሲስተም ከአሁን በኋላ ይሄ በፍጥነት በመስራት ይሄንን የሚፈጀውን ጊዜ እንቀንሳለን ብለን ነው የምናስበው። ዴፊኔት ላይ ደግሞ እንቀንሰዋለን። ፕሮፌሰርሽፕ ዩኒቨርሲቲያችን ውስጥ እጅግ በጣም ያስፈልጋል። ዩኒቨርሲቲያችን ከሁለት መቶ በላይ የፒኤችዲ ስታፍ አለው በአሁኑ ሰዓት። እነዚህ የፒኤችዲ ስታፍ በሚሰሩት ምርምር ውጤት ቀስ እያሉ ወደ ፕሮፌሰርሽፕ ደረጃ የሚያድጉ ነው የሚሆነው እና ፕሮፌሰር ሲሆኑ ደግሞ በዩኒቨርስቲያችን ውስጥ ያሉትን የፒኤችዲ ተማሪዎች አድቫይዝ የማድረግ የመደገፍ፣ የምርምር ስራቸውን ሁሉ የማገዝ የፕሮፌሰሮቻችን ዋና ኃላፊነት ነው የሚሆነው። ዩኒቨርስቲያችን ወደ ሪሰርች ዩኒቨርሲቲ ቀስ እያለ ትሸጋገረ ስለሆነ ወደፊት በርካታ የፕሮፌሰሮች ቁጥር እንፈልጋለን። ምሁራን የፕሮፌሰርነትን ማዕረግ ከተጎና ጸፉ በኋላ ለተቋሞቻቸውና ለህብረተሰቡ ማበረከት ስለሚጠበቅባቸው ጉዳዮች ፕሮፌሰር ተስፋዬ በዝርዝር ያስረዳሉ። አንደኛ ችግር ፈጪ የሆኑ ምርምሮችን ማካሄድ መቻል። ማካሄድ ብቻ ሳይሆን በስሩ ያሉ ለምሳሌ በዶክትሬት ድግሪ ደረጃ የሚሰለጥኑ ተማሪዎችን ይዞ ማሰልጠን መቻል አለበት፣ ማፍራት አለበት ሰዎችን ማለት ነው። ብቃት ኖሮት የዛን ብቃት መያዝ መላበስ አለበት። በፒኤችዲ ደረጃ ተማሪዎችን ያማክራል፣ ያስመርቃል ጥራቱን በጠበቀ መልኩ አሰልጥኖ የምርምር ብቃታቸውን በሙያው ባለ ተፈላጊ ክህሎቶችን ጨብጠው እንዲወጡ እና ወደፊት ብቻቸውን ራሳቸውን ችሎ የሚመራመሩ ዜጎችን ማፍራት አለበት ማለት ነው። ስለዚህ ይህንን ማድረግ አለበት አንዱ ፕሮፌሰር ሲሆን፣ ፕሮፌሰር ማለት ዝም ብሎ እሱ ስለሰራና ስለሆነ ነገር ስላሳተመ ብቻ ፕሮፌሰር የሚሆን ከሆነ ትርጉም አልባ ነው። ትርጉም የሚኖረው ራሱ የሚያፈራው ሰው መኖር አለበት። ራሱን መተካት አለበት ማለት ነው። ራሱን የሚተካ እንዲሁም ከሱ በተሻለ መልኩ፣ ምክንያቱም ሳይንሱም እያደገ ስለሚሄድ አዲስ ብቃቶችን እየተላበሰ ራሱም እየተማረ ማለት ነው። እነሱን እያስተማረ ለእነሱ ደግሞ ሰፊ የመማር እድል ሰጥቶ፣ የመመራመር እድል ሰጥቶ ጥሩ የሆኑ ተመራማሪዎችን ማፍራት መቻል አለበት ማለት ነው። ያ ነው ፕሮፌሰር ማለት ለእኔ። የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።